ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። የአውስትሬልያ ነባር ዜጎች የመሬት መብቶች ሻምፒዮና ዩኑ ፒንጉ ከዚህ ዓለም በሞት ተለዩ። የሊበራል ፓርቲ ድምፅ ለፓርላማና የሕገ መንግሥት ማሻሻያን አስመልክቶ በዚህ ሳምንት አቋሙን ይፋ ሊያደርግ ነው። የአውስትሬልያ ግሮን ፕሪ የፎርሙላ 1 መወዳደሪያ ሜዳ በተመልካቾች እንዴት እንደተሞላ ምርመራ ሊካሄድ ነው የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የአውስትሬልያ ነባር ዜጎች የመሬት መብቶች ሻምፒዮኑ ዩኖ ፒንጉ ህልፈተ ሕይወትን ተከትሎ የአውስትራሊያውያን ነባር ዜጎች ሚኒስትር ሊንዳ በርኒ የዩኒፒንጉ ሞት በመላው አውስትራሊያ ጥልቅ ሐዘን እንዳሳደረ ተናግረዋል። የዩቱ ዩንዲ ፋውንዴሽን እንዳስታወቀው ዩኒፒንጉ ባደረባቸው የረጅም ጊዜ ህመም ሳቢያ ዛሬ ሰኞ ማለዳ ላይ በቤተሰቦቻቸው ተከበውና ባህላዊ የስንብት ሥነ ሥርዓት ተደርጎላቸው በሰላም ሕይወታቸው ማለፉን አስታውቋል። ይኑ ዩንጉ አውስትራሊያ ውስጥ የነባር ዜጎች የመሬት መብቶች ንቅናቄን ለበርካታ ዓመታት መርተዋል። በ1978 የዓመቱ አውስትራሊያዊ ተብለው ክብርም ተላብሰዋል። ሚኒስትር በርኒ ድፍን አውስትራሊያ ሐዘን ላይ መሆኗን ሲገልጡ፣ ይህ ህልፈተ ሕይወት ለዚች ሀገር ምን ማለት እንደሆነ በቃላት ለመግለጽ አዋኪ ነው። የሚቀጥለውን የጋርማ ፌስቲቫል ያለ ዩኒፒንጉ ምን ሊመስል እንደሚችል መገመት ከባድ ነው። ለበርካታ ሰዎች እሳቸውን ዘንግቶ ወደፊት መጓዝ በእጅጉ አስቸጋሪ ነው። ይሁንና ውርሳ አሻራቸውና አነቃቂነታቸው ጸንቶ ይኖራል ብለዋል። ዩኒፒንጉ ከዚህ ዓለም የተለዩት በሰባ አራት ዓመታቸው ነው። ሕልፈተ ሕይወታቸውንም ተከትሎ ጠቅላይ ሚኒስትር አንቶኒ አልባኒዚ የኔፒንጉ ታላቅ አውስትራሊያዊ ብሔራዊ ቅርስ፣ በሥልጣንና ሞገስ ሁለት ዓለማት መካከል ተርማምደው ግብር ላይ መዋል ያስቻሉ ሲሉ ገልጧቸዋል። ሕልፈተ ሕይወታቸውም ድምፅ ለፓርላማ እውን እንዲሆን ታትረው እንዲሰሩ ይበልጡን የሚያነቃቃቸው እንደሆነ ሲገልጡም የዛሬዋ ዕለት ሕዝበ ውሳኔው በዚህ ዓመት መጨረሻ እንዲከናወን የሚቻለንን ሁሉ እንድናደርግ በእርግጠኝነት ዳግም ቃል የምገባባት ዕለት ናት ብለዋል። የተቃዋሚ ቡድን መሪ ፒተር ዳተንም በበኩላቸው ከታላላቅ አውስትራሊያውያን አንዱ ሲሏቸው የግሪንስ መሪ አደንባን በፊናቸው የህዝባቸውን ጥንካሬና ነፍስ ያዋሃዱ ብለዋቸዋል። የሊበራል ፓርቲ በዚህ ሳምንት ውስጥ የነባር ዜጎች ድምፅ ለፓርላማና መንግሥት ያቀረበውን የሕገ መንግሥት ማሻሻያ ረቂቅ አስመልክቶ ይፋዊ አቋም ለመያዝ የምክር ቤት አባላቱ እንደሚሰበሰቡ አስታወቀ። ስብሰባው የሚካሄደው ረቡዕ ሲሆን፣ ቀደም ባሉት ጊዜያት የተቃዋሚ ቡድን መሪው ፒተር ዳተን ይፋ አቋማቸውን ከመግለጥ ተቆጥበው ቆይተዋል። የዩናይትድ ስቴትስ ኤሮስፔስ ኩባንያ ሎኪድ ማርቲን ለአውስትራሊያ አዲስ የሳተላይት ግንኙነት ሥርዓት ለመገንባት በሚሊዮን ዶላርስ የሚቆጠር ኮንትራት አሸናፊ ሆኗል። የጋራ ፕሮጀክቱ 9102 በሚል የሚታወቅ ሲሆን እስከ አራት ቢሊዮን ዶላርስ ድረስ ወጪን ይጠይቃል። አዲሱ የሳተላይት ሥርዓት ግንባታ ውሃ ላይ አዲስ ጥቃቶችን ለመከላከል የሚያስችል ሲሆን አዲስ የሳተላይት ቴክኖሎጂ መሆኑም ተገልጧል። ሎኪድ ለኮንትራት አሸናፊነት የበቃው ተቀናቃኞቹን ኤርባስ፣ ኖርዝሮፕ ጉማንና ኦፕተስን ረቶ ነው። ይህ በእንዲህ እንዳለም ጠቅላይ ሚኒስትር አንቶኒ አልበኒዚ የአውስትሬልያ ዩናይትድ ስቴትስ እና እንግሊዝን የባሕር ሰርጓጅ መርከብ ግንባታ በእጅጉ አነቃቂ ስምምነት ሲሉ በወዳሴ ገልጠዋል። ጠቅላይ ሚኒስትሩ ይህን የተናገሩት ሰርጓጅ መርከቦች ይሰሩበታል በተባለባት ደቡብ አውስትሬሊያ ተገኝተው ነው። አቶ አልቤኒዚ የግንባታ ሥራ ፕሮጀክቱ በመጪዎቹ 30 ዓመታት ለ20 ሺህ ሠራተኞች የሥራ ዕድሎችን እንደሚከፍት ተናግረዋል። አክለውም ይህ ባሕር ሰርጓጆቹ የአውስትሬሊያን ብሔራዊ ደህንነት እንደሚያጠናክርና ብርቱ ተግዳሮቶች ተደቅነውበት ላለው ቀጠና መረጋጋትን እንደሚፈጥር አመላክተዋል። የአውስትራሊያ ግራንድ ፕሪ አስተባባሪዎች በርካታ ቁጥር ያላቸው ተመልካቾች የፎርሙላ አንድ ውድድር በሚካሄድበት የአልበርት ፓርክ ሜዳ መጉረፋቸውን አስመልክቶ ምርመራ እንደሚያካሄድ አስታወቀ። በርካታ ሰዎች ወደ መወዳደራ ሜዳው የዘለቁት የሽቦ አጥሮን ሾልከው እንደሆነ የተቀረጹ ምስሎች አመላክተዋል። በዚሁ ወደ ውጭ ምንዛሪ እናመራለን። አንድ የአውስትራሊያ ዶላር 61 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 66 የአሜሪካ ሳንቲም ይሸረፋል። አንድ የአውስትራሊያ ዶላር 35 ኢትዮጵያ ብር ከ91 ሳንቲም ይዘረዘራል። ቀጥለን የነገውን አውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጥባይ ትንበያ እናሰማልን። ፐር ፀሐያማ ይሆናል። ዝቅተኛ 15፣ ከፍተኛ 26። አድላይ ፀሐያማ ይሆናል። ዝቅተኛ 15፣ ከፍተኛ 28። ሜልበርን በአብዛኛው ፀሐያማ ይሆናል። ዝቅተኛ 12 ከፍተኛ 26። ሆባርት በከፊል ደመናማ ይሆናል። ዝቅተኛ 11 ከፍተኛ 21። ካምብራ በከፊል ደመናማ ይሆናል። ዝቅተኛ 10 ከፍተኛ 23። ሲድኒ ያካፋል። ዝቅተኛ 17 ከፍተኛ 24። ብሪስበን ብራ ይሆናል። ዝቅተኛ 19 ከፍተኛ 27። ዳርዊን በአብዛኛው ፀሐያማ ይሆናል። ዝቅተኛ 25 ከፍተኛ 34። አዲስ አበባ መጠነኛ ዝናብ ይጥላል። ዝቅተኛ 10 ከፍተኛ ሀያ ዜናዎቹን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የአውስትሬልያ ነባር ዜጎች የመሬት መብቶች ሻምፒዮና ዩኒፒንጉ ከዚህ ዓለም በሞት ተለዩ። የሊብራል ፓርቲ ድምፅ ለፓርላማና የሕገ መንግሥት ማሻሻያን አስመልክቶ በዚህ ሳምንት አቋሙን ይፋ ሊያደርግ ነው። የአውስትሬልያ ግራንድ ፕሪ የፎርሙላ አንድ መወዳደሪያ ሜዳ በተመልካቾች እንዴት እንደተሞላ ምርመራ ሊያካሄድ ነው። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።